በሐረሪ ክልል የሚገኙ ኮንዶሚኒየም ባለቤቶች ቤቶቻቸው እየተሰበሩ ባልታወቁ ሰዎች መወሰዳቸውን ይናገራሉ። ቅድሚያ ገንዘብ ከፍለው ቁልፋቸውን የተረከቧቸውንና የውስጥ ግንባታም እያከናወኑባቸው ያሉባቸው ቤቶችን ሌሎች የማያውቋቸው ሰዎች ገብተው ቁጭ ብለው ያገኟቸዋል። የክልሉ ቤቶች ልማት ቢሮ በበኩሉ ለደንበኞቹ ያስተላለፏቸው ቤቶች ባልታወቁ ሰዎች መወሰዳቸውን ገልጦ ለመምህራን እየተገነቡ ያሉ ቤቶች ተሰብረው እንዲሁ በማይታወቁ ሰዎች ተወስደዋል ብሏል። በዚህ ሁኔታም ዘጠና የሚደርሱ ቤቶች ማንነታቸው ባልታወቁ ሰዎች ተወስደዋል። ፖሊስ ቅሬታ እንደደረሰውና እያጣራም እንደሆነ ይናገራል። አዲስ ቸኮል ነው ዝርዝሩን ይላከለን በሀረር ከተማ ሐኪም ወረዳ ገልመሽራ በተባለ የመኖሪያ ሰፈር ከተገነቡ ስድስት መቶ ኮንዶሚኒየም ቤቶች ውስጥ ባለቤቶቻቸው መኖር ያልጀመሩባቸው ና በውስጥ ግንባታ ላይ የሚገኙ ሰላሳ የሚደርሱ የኮንዶሚኒየም ቤቶች በር ተሰብሮ ማንነታቸው ያልታወቁ ሰዎች መኖር እንደጀመሩባቸው የቤቶቹ ባለቤቶች ለአሜሪካ ድምፅ ተናግረዋል ቤቶቹ የተወሰዱባቸው ሰዎች በአንድ ላይ ሆኖ አቤቱታ በማቅረብ ላይ መሆናቸውን ገልጸዋል ከእነዚህ ውስጥ የቤት ባለቤትነት ማረጋገጫ ሰነዳቸውን ካሳዩም በኋላ ስማቸውን ብንጠቅስ ችግር ሊገጥማቸው እንደሚችል በመስጋት ስማቸው እንዳይጠቀስ የጠየቁን ግለሰብ ተጣጥረው ባገኙት ገንዘብ የገዙት ቤት በማያውቋቸው ሰዎች መወሰዱን ቪኦኤ ተናግረዋል። እዛ ሀገር መሽራ ላይ እያደስን ያለ ነው ማለት ጂፕሰን ፊኒሽንግ ስራዎችን እየሰራን ባለንበት ወቅት ያው ማታ ዘግተን ነው የምንሄደው። ቀን ነው መተን የምናሰራው። በዚህ ባለንበት ሁኔታ በሩ ሰብረው፣ መስታወት ሰብረውብን ውስጡ ገብተው እየኖሩ ነው ያሉት። ባለቤቶቹ እንደሚናገሩት ቤቶቹን መውሰድ የተጀመረው ታህሳስ አምስት ምሽት ነው። ማንነታቸው ያልታወቁ ወጣቶች የሁሉንም የኮንዶሚኒየም ቤቶች በር በማንኳኳት ነዋሪ ያለባቸውና የሌለባቸውን ከለዩ በኋላ በማግስቱ ነዋሪ የሌለባቸውን ቤቶች በር እየሰበሩ ያልታወቁ ነዋሪዎች ገብተው መኖር መጀመራቸውን ቅሬታ አቅራቢዎቹ ይገልጻሉ። ቤቶቻቸው እንዲለቁላቸው ሲጠይቁም ቤቶቹ ነፃ ናቸው ተብለን ከፍለንባቸው ነው የተረከብናቸው የሚል ምላሽ እንደሰጧቸው ይገልጻሉ። ገንዘብ ተቀብለው ለአዲስ ገቢዎቹ ቤቶቹን አስረክበዋል የተባሉ ሰዎች ማንነት ግን ማወቅ እንዳልቻሉ ነው የሚናገሩ። የኮንዶሚኒየም ቤቶችን ገንብቶ ለነዋሪዎች የሚያስተላልፈው የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም በበኩላቸው ከኮንዶሚኒየም ባለቤቶች ባሻገር ኤጀንሲያቸው እየገነባቸው የነበሩ ለመምህራን ሊተላለፉ የታሰቡ ስልሳ ኮንዶሚኒየም ቤቶችም ተሰብረው ማንነታቸው ያልታወቁ ነዋሪዎች እየኖሩባቸው ነው ብለዋል። በቅርብ ጊዜ ወዲህ ከጸጥታ መታወጋ በተያያዘ እዛ አካባቢ በተለይ ምሽት ላይ ቤት እየሰበሩ ማንነታቸው የማይታወቁ ግለሰቦች ከየት እንደመጡ የማይታወቁ ግለሰቦች ቤት እየተሰበሩ እንደሚገቡባቸው መተው እኛ ጋር ቅሬታ እያቀረቡ ያሉ ሰዎች አሉ። እስካሁን ድረስም ጥቂት የማይባሉ ሰዎች እየመጡ ቅሬታቸውን እያቀረቡ ያሉበት ሁኔታ ነው ያለው። በእኛም በኩል ደግሞ መቶ ቤት ካልናቸው ውስጥ አርባዎቹን አልተላልፈን ስልሳዎቹ ግንባታቸው ሙሉ በሙሉ ተጠናቀው ለኮንትራክተሩ ያላስረከበበት ሁኔታ ነበረ። እነሱም ተሰብረውብን የገቡበት ሁኔታ ነበሩ። እነሱ ቤቶችም ከሁለት ወር በፊት ለመምህራን በእጣ የተላለፈበትና መምህራን ከፍተኛ የነበረባቸውን የቤት ችግር ይፈታላቸዋል ብለን ያሰብንበት ሁኔታ ነበረ እነዛን ቤቶች ስልሳ ቤቶች ተሰብረው ገብተውበት ነው ያሉት። የኮንዶሚኒየም ቤቶች ለባለድሎች የሚተላለፉት በር መቅጠምና ጅብሰም ወይም ቀለም መቀባትን የመሳሰሉ የማጠናቀቂያ ስራቸው ሳይሰራ ነው። ውስን አቅም ያላቸው አንዳንድ ባለድሎችም ቤቱን ለገዙበት በየወሩ ከባንክ ከሚከፍሉት ክፍያ ባሻገር የቤት የማጠናቀቂያ ስራ የሚፈልገውን ገንዘብ በአንድ ማሟላት አይችሉም። በዚህ ምክንያት የተረከቧቸውን ቤቶች ቶሎ አጠናቀው መኖር እንዳልጀመሩ ነው የሚናገሩት። የቤቶቹ ዋጋ ከ191 ሺህ እስከ 260 ሺህ ድረስ ነው። ባለድሎቹ በመነሻነት ከ28 ብር ከከፈሉ በኋላ በየወሩ ከደሞዛቸው ወይም ወራዊ ገቢያቸው ላይ ገንዘብ እየተቆረጠ ለባንክ ገቢ ያደርጋሉ። በአሁኑ ሰዓትም አብዛኞቹ እድለኞች ከመቶ ሺህ ብር በላይ የኮንዶሚኒየም ዕዳ መክፈላቸውን ይናገራሉ። በየወሩ ይህን እየከፈሉ በአማካይ ከሃምሳ ሺህ ብር ያላነሰ ወጪ የሚጠይቀውን የቤት በር እና መስኮት የመቅጠም እና ሌሎች የማጠናቀቂያ ስራዎችን በተደራቢነት ለመስራት አቅም የሌላቸው በርካቶች ናቸው። ቤቶቻቸው ተሰብረው የተወሰዱባቸው አብዛኞቹ ባለ እድሎችም እነኝህ ናቸው። የቤቶቻቸውን ግንባታ ጠናቀው ለሶስተኛው ወገን ያከራዩ የነበሩና ተከራይ የለቀቃቸው ቤቶችም መወሰዳቸውን ነዋሪዎች ይናገራሉ። የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም አሁን እየተሰብረ ያለው ኢቭን ፊኒሽንግ እኛ እኛ ግንባታ ያው ስታንዳርድ ያለ ኮንዶሚኒየም የሚተላለፍበት ሙሉ በሙሉ ቀለም ተቀብቶ አይደለም። እኛ የምናስተላልፈው ቀሪም ባለቤቱ ራሱ ገንብቶ የሚያስተላልፍበት ይሄ ከረጅም ጊዜ እየተሰራበት ያለና ሁሉም ላይ ያሉ ኮንዶሚኒየሞች በዛ መልኩ ነው የተላለፉት። ሌላ ቦታ አዲስ አበባ ላይም እየተደረገ ባለው ስታንዳርድ መሰረት የፊኒሽንግ ስራውን ራሱ ባለቤትየው በሚፈልገው ምርጫ ቀለሙን በሚፈልገው የጂፕሰም ስራውን ከፈለገ በርም ራሱ አቅሙ በሚፈቅደው መሰረት ቤቶቹን እንዲያጠናቅቅ የማጠናቀቂያ ስራዎች ለባለቤቱ የሚታወቁበት ሁኔታ ነው ያለው። አንዳንዶቹ በአቅም ምክንያት ቤታቸውን ቶሎ አጠናቀው ያልገቡበት ሁኔታ ይኖራል። አንዳንዶቹ ደግሞ በግል ችግር ምክንያት በህግ የተያዙ ኬሶች ከትዳር ጋር የተያዙ ሊሆን ይችላል ይብን የሞቱ ግለሰቦችም እንዳሉ መረጃዎች አለ ነው። የኮንዶሚኒየም ባለቤቶች ና የቤቶች ልማት ና የመንግስት ኮንስትራክሽን ኤጀንሲ ድርጊቱን ለፖሊስ አሳውቀው ምላሹን እየተጠባበቁ መሆናቸውን ተናግረዋል። የክልሉ ፖሊስ በጉዳዩ ላይ ምላሻቸው እንዲሰጡን ያደረግነው ተደጋጋሚ ጥረት አልተሳካም። የሀረሪ ክልል በሀረሪ ብሔራዊ ሊግ ወይም ሀብሊ እና በኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ጥምረት የሚተዳደር ሲሆን ክልሉ በርካታ ቅሬታዎች የሚቀርቡበት ነው። ሀብሊ ከወር በፊት የክልሉ ርዕሰ መስተዳደር የቀየረ ሲሆን ኦዴፓ ደግሞ የክልሉ ምክትል ርዕሰ መስተዳደር ና የፍትህና ጸጥታ ቢሮ ኃላፊን ጨምሮ ቁልፍ አመራሮችን ከሁለት ዓመት በፊት አሁን የክልሉ ነዋሪዎች እነኚህ የተቀየሩ አዳዲስ አመራሮች ለውጥ ያመጡ ከሆነ እየተጠባበቁ መሆናቸውን ይናገራሉ። አዲሱ የፍትህና ጸጥታ ቢሮ ኃላፊ አቶ መሀመድ ይሱፍም አስተዳደራቸው በአጠቃላይ የክልሉ ነዋሪዎችን ቅሬታ እያጠና እንደሆነና በቅርቡ ተጨባጭ ስራዎችን ሰርተው ለውጥ እንደሚያመጡ፣ አሁን ግን ከአዲስነታቸው አንጻር ዝርዝር አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ሀረር አዲሱን ዘጋቢያችንን የሀረሩን አዲስ ቸኮልንም እንዲሁ እናመሰግናለን። አዲሱ ይሄ ነገር ለድራማ ቀረበብኝ፣ ይቻላል እንደዚህም በጣም ነገሩ አሳዛኝ ነው። እንደው ከፍለህ ከመንግስት ገንዘብ ተበድረህ እየሰራ ያለውን ቤት የቀሪውን ስራ ለመጨረስ ነገ ስትመጣ ሌላ ሰው ጉብ ብሎ ሲጠብቅ፣ ደግሞ የአካባቢው መንግስት ባለስልጣናትም ትክክል መሆኑን ማረጋገጣቸው እንግዲህ ጉዳዩን በተከታታይ የሚኖሩ እንከታተላለን።